በቤኒሻንጉል ጉሙዝ ውስጥ ከሚንቀሳቀስ በአንድ ኢትዮጵያዊ ባለሀብት የተያዘ የእርሻ ልማት ላይ ሰራተኞቹ በሱዳን መንግስት ወታደሮች ተይዘው መወሰዳቸውን የእርሻው ባለቤት አስታውቀዋል። ባለቤቱን አሁን ማምሻውን አነጋግሬያቸዋለሁ ያቸዋለሁ ይርሳው እባላለሁ። ይርሳው እሽ፣ ወድም የእርሻው ባለቤት ነው። ምንድን ነው እርሻው? አልኑር በሽር በሚል ነው የሚታወቀው። ሰሊጥና ጥጥ ነው የምናመርተው። በጊዜ የተረከብነው ድርጅት ነው አልኑር። ሆነ ወደ እርሻው ኦልሞስት እየዞረ እየጨረሰ ያለ ነው የኔ ነው እርሻው። የት ነው የሚገኘው ይሄ የእርሻ ልማት? ቤኒሻንጉል ጉሙዝ ክልል መንግስት በመተከል ዞን ጉባ ወረዳ በኦምቤላ ቀበሌ ነው የሚገኘው። ከመቼ ጀምሮ ነው ለመሆኑ እርሶ እዛ እርሻ ልማት ላይ እየሰሩ ያሉት? ከሁለት ሺህ አራት ጀምሮ እያመረትን ነው ያለ ነው። ለአራት አመታት ማለት ነው። አራት አመት አራት አመታት ያመረተ ነው። ምንድነው አሁን ሰሞኑን የተፈጠረው ሁኔታ? ታዲያ ሰሞኑን እኔም እዛ ነበርኩ። በቅርብ ነው የመጣሁ። ለአመት በዓል ነው የመጣ ወደዚህ፣ እኔ ወደ አካባቢ ነው የመጣሁ እና የዛሬ ሳምንት ከዛ የመጣሁ ማለት ነው። ሁኔታው የተፈጠረ ቅዳሜ ጠዋት ነው፣ ሚያዚያ 22 ጠዋት ማለት ነው። አዎ አዎ። እሺ። ዛይ 23 አይደለም የነበረ ሚያዚያ 22 ጠዋት ማለት ነው። እሺ። የሱዳን ወታደሮች ናቸው። የትኛው ሱዳን? የካርቱም ሰሜን ያ እና ሁለት ፓትሮል መኪኖች ነው ይዘ የመጡ። ና ማታ ላይ የነበረ ሰራተኞች ነው ሰብስበ የወሰዱ። ስለዚህ የሱዳን መንግስት ወታደሮች ናቸው ማለት ነው የያዟቸው? አዎ ኦፊሻል የሱዳን መንግስት ወታደሮች ናቸው። እንዴ እናንተ ወይም ሰራተኞቻችሁ የሱዳን ግዛት ውስጥ ገብተው ነበር እንደሚሰሩት የኢትዮጵያ መንግስት ነው። የኢትዮጵያ መንግስት መሬት ነው። እኛ ካርታ አለን። ካርታ ብቻ ሳይሆን በዛም ተበድረን ነው እኛ የምንሰላለት። መሬት እኮ የኢትዮጵያ መንግስት መሬት ነው። ተበድረ ነው የምንሰራለት። የሚያከራከር አይደለም። የሱዳን ወታደሮች መሆናቸውን በምን አወቃችሁ? አንደኛ መኪኖች ታርጋ አላቸው። ኖርማሊ የሱዳን ታርጋ ነው የተጻፈላቸው እዛ መኪኖቹ። ሁለተኛ ኖርማል ኦፊሻል ሚሊተሪ ናቸው። እነዚህ ሰዎች ሚሊተሪ ናቸው። ሶስተኛ አሁን ባለን መረጃ፣ እስከ ጠዋት የነበረኝ መረጃ እስከ ዛሬ ጠዋት ምን እያልኩ ነበር? እስከ ዛሬ ጠዋት ሰዎቹ ታስሮ ነው ያሉ። ሱዳን ውስጥ ነው ታስሮ ያሉ። የት ነው በትክክል ታስረው የሚገኙት ሰዎቹ? እዚህ ጋር መላምቱን አሁን ከሱዳን እንትን በሚል ነው። አንደኛ ዲቫዚ ይላቸዋል። ሁለተኛ ይቺ ከዲቫዚን ወደዚህ የሆነች ትንሽ ከተማ አለች መሰለኝ፣ እዛም ይላሉ ዞሮ ዞሮ ታስሮ ነው ያሉ። ማነች ከተማዋን አያስታውሱም? ስሟን? አይ አላስታውሳት ረስቻት ብቻት አለው። የአንደኛዋ ከተማ ግን ዲቫዚን ነው የሚባለው። እነሱ እንደ ዞን ከተማ የሚቆጥሩት ማለት ነው። የሱዳን ሁለተኛዋ ትንሽ ከተማ ያሏት የወሰን ከተማ ነች ወይስ የሱዳን ከተማ ነች? የሱዳን የሱዳን የሱዳን ከተማ ነው። የሱዳን ከተማ ነው። የሱዳን ስንት ሰራተኞች ናቸው የተወሰዱባቸው? ከመቼ በኋላ ነው? ወደ አስራ አንድ ተኩል አስራ ሁለት አካባቢ በፌስቡክ ያየሁት እንትን አለ ሰራተኞች ዝርዝር ወጥቶ ከዛ በኋላ ነው ሰዎቹ ደውሎ ሲነግሩኝ፣ ያው እነዚህ ሰራተኞች የእኛ ናቸው ብዬ እንደገና ወደዛ ወደ በረሃ ደውዬ ሳረጋግጥ ሀያ ሁለት ለጊዜው የተረጋገጡ ሰራተኞች በእንትን የወጡ የእኛ ናቸው። በፌስቡክ የወጡ የእኛ ሀያ ሁለት ከእኛ ኮንትራት ወስዶ እየሰሩ የነበሩ ሰራተኞች ናቸው። ግን በመሀል የጠፉ ሰራተኞች አሉ። እንግዲህ እነሱ ናቸው የወሰዷቸው ወይ ያኔ ያመለጡም አምልጦ የቀሩም አሉ። ከእነሱ እንትን አምልጦ የቀሩ ሰራተኞችን ስላሉ ወደ በረሃ ተራርቶ የጠፉም አሉ። ወደ አስራ ስምንት ሲሆኑም ያሉበት አይታወቅም። ሰራተኞች ነው አርባ ሰራተኞች ሚስ አድርገናል። ያሉበት አይታወቅም። ሀያ ሁለቱ ግን በእርግጠኝነት ሱዳኖች የወሰዷቸው ናቸው። ከኛ የሱዳን ወታደሮች ማለት ነው። ተኩስ ተከፍቶ ነበር። የደረሰ ጥቃት ነበር። በምንም አይነት መንገድ ይሁን የኃይል እርምጃ የተወሰደ ነገር ነበር። እርስ እንደሚያውቁት ተኩስ አንደኛ፣ ምንም ተኩስ የሚያስፈጥር ሁኔታ የለም። እነዚህ ሰራተኞች ኖርማል ሰራተኞች ናቸው። ከኛ ማቴሪያል ወስዶ ድብደባም ቢሆን ተኩስም ባይሆን አዎ እኮ ግማሹ ነደፋ የሚሰሩ ናቸው። ነደፋ ማለት አምና ተዘርቶ የነበረ እንትን እየነቀሉ የሚያስተካክሉ ለሚቀጥለው ክረምት ይነድፋሉ። የቀን ሰራተኞች ናቸው። የቀን ሰራተኞች ናቸው እና ምንም መሳሪያ የላቸው። እነዛ መጡ በቃ ተሰብሰቡ እያሉ ነው ሰብሰቡ የወሰዳቸው መኪና አዘጋጅተው ተሰብሰቡ ምንትሰራላቸው እ ብለ እየሰበሰቡ የወሰዳቸው። እነዚህን የቀን ሰራተኞች ከየት ነው እናንተ የምትቀጥሯቸው? አብዛኛው ከአማራ ክልል እና ከቤኒሻንጉል ጉሙዝ ነው የምንቀጥራቸው። ፌስቡክ ላይ ከወጡ ሰራተኞች አስራ ሁለቱ የአማራ ክልል ተወላጆች ናቸው። አስሩ የቤኒሻንጉል ክልል የጉሙዝ ተወላጆች ናቸው። እኛ ያው ከዛ ነው የምንቀጥረው ከዛ ከክልሉና ከአጎራባች ክልሎች ከአማራ ክልልና ከቤኒሻንጉል ጉሙዝ ነው የምንቀጠው። እርስዎ ይሄ ሁኔታ መፈጠሩን መቼ ነው የሰሙት? ያኔ ቅዳሜ ሰምቻለሁ። ቅዳሜ እንደሰማሁ ለሚመለከተው ማለት እዛው አካባቢ እኔ ማሳወቅ ያለብኝ ያው በአካባቢ ላለ የፌዴራል ፖሊስ፣ በአካባቢ ያለ የመከላከያ ሰራዊት፣ በአካባቢ ላለ የወረዳ መስተዳደር ነው እና ያኔ አሳውቄ እና ይለቀቃሉ፣ አሁን እየተነጋገር ነው፣ ይለቃቸዋል ምናምን የሚል መልስ እየሰጡኝ ነበር። አሁን ግን ምንድን ነው ለእኔ በጣም አስቸጋሪ የሆነብኝ፣ በዚህ ሁለቱም ቀን ትናንትናና ዛሬ መወሰዳቸው ያወቀ ብዙ ቤተሰብ አስቸገረን። ልጆቻችን እናንተ ጋር እየሰሩ ነበር፣ ለምን የት ሄዱ? እንዴት ሆኑ? ለምንድን ነው የሄዱ? ምናምን የሚል ጥያቄዎች ሲመጡ የግድ ኦፊሻል እኔም እዛው ላሉ ማወቅ ለሚችለው የወረዳና የአካባቢው የጸጥታ አካላት እኔ እንደዚህ የሆነ ነው ጥያቄ እየቀረበብኝ ቢኖና ምን ላደርግ እስኪ እነሱም እየተነጋገርን ነው ነገ ከነገ ወዲያ እፈታለሁ የሚል መልስ ነው የሰጡኝ። በምን መስመር ነው እርሶ ያሳወቁት? እነዚህን ባለስልጣናት እርሶ ያሉት አዲስ አበባ ነው አሁን አሀ እዛ እኮ ኦፊሻል ድርጅት ነው ይሄ ኦፊሻል በየደረጃው ስራው የሚመሩ ሰዎች አሉ። እሺ እኔም እነዚህ ሰራተኞቹ እኮ በአካል አላውቃቸውም ማለት ገሌማን ነው ገሌማን ነው ብዬ አላውቃቸውም ግን ስራው የሚመሩ እርሻ በተመለከተ ፋይናንስ በተመለከተ አዎ በምን መንገድ እነዛ ባለስልጣኖች የእርሶ የድርጅት ኃላፊዎች በምን መንገድ አሳወቁ ለአካባቢ ለጸጥታ ኃይሎችም ይሁን ለወረዳ ባለስልጣናት ይሁን እንዴት አድርገው ነው ያደረጓቸው ያው ልክ እንደተፈጠረ በቀጥታ ነው መጥተው እነሱ በቃል አሳውቋቸው? ከዛ እነሱም ወደ ወደ እኔም ይሁን ወደ እዛ እዛ ላሉ ሰራተኞች የሆኑ እየደወሉ ምን እንዳለ እንዴት እንደተፈጠረ እንዴት እንደሆነ ልክ አንተ እንደምጠይቀኝ አሁን ምንድናቸው መጥቶ የወሰዳቸው ምን ይመስላሉ እንዴት ይመስላሉ በሚል ነው መጀመሪያ መረጃ ስንሰጣቸው። እነዚህ መረጃዎች ከኛ እየወሰዱ እንትን እያሉ ያለው። በሁለተኛው ቀን ግን ኦፊሻል የሱዳን እንትኖች መሆናቸው እና የሱዳን ወታደሮች መውሰዳቸው እነሱም ኦልሬዲ ያውቁታል። እዛ የአካባቢ መስተዳድሮች ይሁን የአካባቢ ये फेडरल पुलिस आज आ गए የወረዳ አስተዳዳሪዎችም ያውቁታል። እርስዎ እንደሚነግሩኝ አሁን እነዚህ የሱዳን ወታደሮች የኢትዮጵያ ግዛት ውስጥ ነው። ኢትዮጵያን ግዛት ጥሰው ገብተው ነው። ሰራተኞቹ የኢትዮጵያ ዜጎች ናቸው። እነዚህ በዛ ላይ እንደሚነግሩኝ ጠርፎ የወሰዱት ናቸው። እንደዚህ አይነት አጋጣሚዎች ከዚህ በፊት ተፈጥረው ያውቃሉ? በእርሶ ኩባንያም ላይ ይሁን በሌሎች በታሪክም እንደዚህ የሰሙት በአካባቢው ድርጅቶች ላይ የተፈጠሩ ሁኔታዎች ነበሩ። የዛሬ አመት እንደዚህ አይነት ሁኔታ ተፈጥሮ ነበር። ግን እንደዚህ የዛሬ አመት ምንድን ነው ማስፈራራት ነው። ልክ እንደዚህ ሁለት ሎች መጥቶ የዛሬ አመት ምንድነው ያደረጉ፣ ምንድነው የያዙት? የሚያናቀውም ግን በቀለም የተጻፈ ነገር መሬት ውስጥ ይመጡና ቆፍሮ እንትን ያደርጋሉ ይቀብራሉ። እነማ ከዚህ በኋላ እነሱ የሱዳን ወታደሮች እሺ፣ እና ማሳ ላይ ገብቶ ይሄ መሬት ከዚህ በኋላ የኢትዮጵያ መሬት ነው፣ ከዚህ እንዳትመጡ ምናምን ብሎ አስፈራርቶ ልክ ይሄንን እንትን ሲፈጠር አጋጣሚ የዛሬ አመት አካባቢ እኔ ቅርብ ነበርኩ አሶሳ ስለነበርኩ የወሰን ምልክት አይነት ማለት ነው የሚያስቀምጡት። ያ የወሰን ምልክት አይነት ይይዛሉና ያስቀምጣሉ። እሺ ያኔ ቅርብ ስለነበርኩ እኔ አሶሳ ለሚመለከታቸው የሚመለከታቸው እዛው የዞኑ መስተዳደሮችም ይሁን የክልሉም የወረዳም እና ስፔሻል ያሳወቅ ነው ያኔ። ለመከላከያ ማሳወቅንና አፋጣኝ እርምጃ ነው የተወሰደ። እና ለግማሽ ቀን የሚሆን እንደዚህ ሰራተኛ አግቶልን ነበር። ያኔ ስንት ሰራተኞች ይዘው ነበረ? የዛሬ ሀያ ምናምን ናቸው። ሀያ ሀያ እና ብቻ ሀያ ምናምን በሚለው እንውሰደው ከሀያ በላይ ናቸው። ከሀያ በላይ ናቸውና ለግማሽ ቀን አገታቸውና ወዲያውን ይሄ ስናሳውቅ ለመከላከያ ስናሳውቅ እነሱም ፈጥኖ ነው ተነጋገርና ወዲያም በግማሽ ቀን ነው የተለቀቁ። እንደ አሁኑ ወስዶ እንትን አላረብልንም። የዛሬ አመት ምን ብለው ለቀቋቸው? የዛን ጊዜ ምን አሏችሁ? የመከላከያ ሰዎቹ ለምንድን ነው ያሰሯቸው አሉ። እኛ ለራሳችን መከላከያ ሀይል አሳወቀን። እነሱ ግን ኦልሬዲ በስልክም ይሁን በምን ተነጋግረው ነው ወዲያው ነው የለቀቋቸው። ለሰራተኞቹና ምንድን ነው ያላቸው ያኔ፣ ይሄ የሱዳን መሬት ነው፣ ሁለተኛ እንዳትመ ብ ነው ብሎ የለቀቋቸው። በአሁኑ አጋጣሚ እንደዚህ አይነት ጥርት ያለ ምክንያት እየሰማችሁት አለ። አሁን ምንድን ነው እኔም ያው የእኔ ሰራተኞች በደውዬ ያው በየእንትኑ በሚደውልኝ ሰዓት እያመለጡ ሰራተኞች አሉ አምልጦ የመጡ ከነሱ ሲይዟቸው ሲራራጡ ሰፊ ስለሆነ ኦልሞስት ወደ ስድስት መቶ ሄክታር ማለት በስድስት ኪሎ ሜትር መካከል ያለንትን ስለሆነ ወደዛ ወደዛ ሲሩጥ ያመለጡ። ምንድን ነው ይሄ የእኛ መሬት ነው ሁለተኛ እንዳትመጡ ነው። ለምን እዚህ የተገኛችሁ በሚል ነው የያዛቸው። እንደ ሩሞር ደግሞ ሁለተኛ የሰማሁት ምንድን ነው የጠፉ ፍየሎች እና ከብቶች አሉን፣ ለዚህ እነሱ ነው የወሰዱልኝ የሚል ሁለተኛ ሩሞር ደግሞ የሰማሁት አለ። ወስዳችሁብናል ብለው ነው እነሱ የያዛቸው ማለት ነው። አዎ ሁለተኛ እንደ ሁለተኛ ሩሞር ነው የመጀመሪያ የነበረ ግን ይሄ በዚህ ሁለት ቀን የሰማሁት ነው። የመጀመሪያ ግን ይሄ የኛ መሬት በሚል ነው። ስድስት ቀን ሆነው እንግዲህ እነዚህ ሰዎች ተጠለፉ ከተባለ ሀያ ሁለቱ ሰዎች እስር ቤት እንዳሉ ነው የነገሩኝ። በዲቫዚን የጤንነታቸው የደህንነታቸው ሁኔታ የሰማችሁት ነገር አለ? አስራ ስምንት ሰው ውስጥ ደግሞ የደረሰበት አልታወቀም ሲባል ስድስት ቀን ሙሉ የደረሰበት ካልታወቀ ምን ሆነዋል ብላችሁ ነው የምታስቡት? የት ገብተዋል ብላችሁ ነው የምታስቡት? ሁለት መላምታል። አንደኛ አጓራባቸው ልክ እንደኛ እርሻ የሚሰሩ አጓራባች ስላሉ ሰፊም ስለሆነ ገና ተመንጥሮ ያላለቀ መሬትም ስለሆነ ከአንድ ወደ አንዱ ሸሽተው በቀላል ማለት ይችላል የሚል መላምት አለን። ሁለተኛ ደግሞ ልክ እነዚህ ሰራተኞች አሁን እነዚህ በትክክል አጣርቶ ኮንትራክት ወስዶ ማቴሪያል ከኛ ወስዶ የነበሩ ነው የነገሩ፣ እንጂ በመሀል በቀጥታ እርሻ ቦታ ሄደው የሚመራና ከተመራለት በኋላ መጥቶ መዝገብ ተቀብሎ የሚመዘግብም ሌላ ፕሮሰስ ነው። እና በዚህ መካከል ሳይመዘገቡ የቀሩ ናቸው ብለን የምንገምታቸው እንትን አድርገናል። እኛ አሰሳ አድርገናል፣ ምናልባት የተጎዳ የጠፋ የሞተ ካለ ብለን እስካሁን ምንም ያገኘነው ነገር የለም። ምንድን ነው ከአሁን በኋላ የምታደርጉት ምንድን ነው አሳባችሁ? እኛ ምን ከዚህ በኋላ ምን ምን እናደርጋለን? አንደኛ እኛ እንደ እንደ እንደ አምራቾች፣ እንደ ገበሬዎች በቂ ዋስና ካልተሰጠን በቂ ከለላ ካልተሰጠን እንደ አጋጣሚ የአመት በዓል አካባቢ ሆነ እንጂ እኔም ቢኖር የኔ ታናሽ ወንድም ርሻም የሚመራው አለ እዛ አካባቢ ቢኖር ምንም ዋስና የለንም። እኛ ዋስና የለንም። እዛ ብኖር ምንም ምንም ዋስና የለንም ይዘኝ ላለመሄድ ይሄ ነው የኔ ዋስና፣ ይሄ ነው የኔ ከለላ ብዬ ማስቀምጠው ነገር የለም። ስለዚህ የእኛ ካልሆነ የእኛ አይደለም፣ የእኛ መንግስት ነው ማዘዝ ያለበት ለእኛ ይሄ መሬት የኛ አይደለም ብሎ ማዘዝ ያለበት እርሱ ከሆነ ደግሞ ነው በቂው ከለላ ማድረግ መቻል አለበት፣ ማምለት መቻል አለበት። ስለዚህ አሁን ራሱ የሚቀጥለው ክረምት እየገባ ነው መሬት እየነደፍን ማለት ከዚህ በኋላ ከሁለት ሳምንት በኋላ መሬት መግመስ ነው የምንጀምረው፣ መሬቱን ማለስለስ ነው የምንጀምረው። ስለዚህ በዚህ ሁኔታ ሂደን ለማረስ ሂደን ለማለስለስ ሂደን መሬት የማሳ ዝግጅት ለማድረግ የምንችልበት አቅምና መንፈስ ሁን ትም ዝግጅት የለንም። የእርስዎ ድርጅት ላይ ነው እንደዚህ አይነት ሁኔታ የተፈጠረው? ሌሎች ሰራተኞችም እዛ አሉ፣ የኩባንያው ሰራተኞች ቅድም እንደሚሉኝ፣ በአስተዳደርም በአመራርም ላይ ያሉ። እርስዎ ወደዛ ሰሞኑን የመመለስ ሀሳብ አሎት? ወደ እርሻው? እኔ እንዳልኩ ቅድም እንደነገርኩ የሚመለከተው ሁሉ የመንግስት አካል አሳውቀናል። የመንግስት አካል በቂ ከለላ ሰጥተናል። እኛ እዛ ቦርደር ነው። ቦርደር እንደመሆኑ መጠን ወይ የታጠቀ ኃይል ወይ ደግሞ የታጠቀ ኃይል አዘጋጅተንላችሁ እናንተ ራሳችሁ ቅጠሩ ብለው ከነሙ ኃላፊነታችሁ ካልሰጡን ምን ብለን እዛ እንሄዳለን? እኛ ኮ አሁን የተወሰዱ ሰዎች አሉን ብለን አቤት ብለን አቤት ብለን አቤት ብለን አቤት ብለን እስቲል እየተጠባበቅን ያለን ነው። የእነሱ ቤተሰብም እኛ ነው እየጠየቁ ያሉ የእኛ ድርጅት ነው እየጠየቁ ያለን፣ በግል እኔ ጋርም እየደወሉ ምንድን ነው፣ የት ገቡ ልጆቻችን ምን እናንተ ጋር መጥቶ ማን ነው የወሰዳቸው ብሎ እየጠየቁን ያሉ እና ይሄ ባለበት ሁኔታ መልሼ ኔ ዛ ህጄ ልጨመር እንዴት አድርጌ? አመሰግናለሁኝ አቶ ይርሳው የሺወንድም። እንግዲህ ተመልሼ ደግሞ አንዳንድ ሁኔታዎችን ለማጣራት እደውልልዎታለሁኝ። ገረና ናምሽ።